በሺ ዘጠኝ መቶ ሰባዎቹ በኪዩባ የተማሩ ኢትዮጵያውያን ለፊደል ካስትሮ የመታሰቢያ ስነ ስርዓት ለማካሄድ ኮሚቴ አቋቁሞ እየተንቀሳቀሱ ነው ይላል የእስክንድር ዘገባ ከአዲስ አበባ። የዚህ መታሰቢያ ስነ ስርዓት አስተባባሪ ሊቀመንበር ይብራህ መሀር ይባላሉ። ለአሜሪካ ድምፅ እንደገለጡት በዚያ የተማሪ ኢትዮጵያውያን ወይም በኩባ የተማሩ ኢትዮጵያውያን ለካስትሮ ልዩ ፍቅር አላቸው ነው የሚሉት። እስክንድር ፍሬው እንዲህ ያቀናብሮታል። የሲያድ ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚ አላሳየም። በዚህ ሁሉ መሀልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን እያጡ አሳዳጊ አልባ እየሆኑ ነበር። ያኔም ነው የደርግ መንግስት በእነዚህ የምስራቅና የሰሜን ጦርነቶች የተሰዉ ወታደሮችን ውለታ ለመክፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ አገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ አገራት አንዷ ደግሞ የፊደል ካስትሮዋ ኩባ ነበረች። በዚህ መንገድ በዚያች አገር የተማሩ ኢትዮጵያውያን ቁጥር አምስት ሺ መሆኑን የኩባና የኢትዮጵያ ሕዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ መሀሪ ለአሜሪካ ድምፅ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት ዕድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለት አልዘነጉም። በእርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ የተለያዩ እንግዶችም እንደሚገኙ ገልጸዋል። የእሁዱ ፕሮግራም ላይ በኩባ የተማርን ኢትዮጵያውያን ነው የምንገኘው። ከዛ በተጨማሪ ከአምባሳደሩ ጋር በተነጋገርነው መሰረት ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስተር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አድርገናል እና እዚያ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው። በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ሕዝብ ሲወደዱ ስላያችሁ ነው ወይስ በተናጠል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው? ስለሳቸው የነበራችሁ ስሜት ምንም ከሕዝቡ ጋር አገናኝተ ነው አይደለም። እኛው ራሳችን ልዩ ፍቅር ነው ያለ ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ። በሁለት መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለ። ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪ ነበር ማለት እንችላለን። እንግዲህ አሁን በመረጃ እንደማውቀው እስከ 60 ሺህ የሚሆን አፍሪካውያን ተምረዋል ኩባ ውስጥ፣ የሌሎች አህጉራት ሳልጨምር ማለት ነው። እና ሁሉም ስሜቱ የነበ የነበረው በፉደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ነው ያለን ደሳቸው እና በአጠቃላይ ሄድነው አምስት ሺህ ተብሎ ይገምታል። እና እዛም ወጣቶች ደሴት የሚባል ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካ ና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዛ ውስጥ ኢትዮጵያኖች አራት ትምህርት ቤት ነበረ። እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት ከስምንተኛ እስከ ዘጠነኛ የሚማሩበት ና ሀይስኩል እንደዚ የሚማሩበት የተለያየ ደረጃ ያላቸው ትምህርት ቤት ነበር። ና ሀይስኩሉ መንግስቱ ኃይለማርያም ትምህርት ቤት ይባላል። ከዛ ሰኔ ሃያ አንድ የሚባል ነበረ፣ ቆሬ ና ካራማራ የሚባሉ ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገ ኩባዋያን በብዛት የተሳተፉበት ጦርነት ቦታ ስለሆነ ከራማራ የሚባል ስያሜ የተሰጠው። እንግዲህ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። የዩኒቨርሲቲ ውስ ዩኒቨርሲቲ ደግሞ አስራ አራት ክብለ ሀገር አላት ኩባ። እያንዳንዱ መደበበት ዩኒቨርሲቲና የትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ። እና ከማንኛውም ከኩባውያን ና የተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን ና የተማርነው እንደ ማንኛውም ዩኒቨርሲቲ እንደሚያካሄደው ስርዓቱ ተከትሎ ማለት ነው። አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነስርዓት እንነጋገር። ፊደል ካስትሮ በዘጠና ዓመታቸው ከዚህ ዓለም ተሙኝ በሞት ተለይተዋል። ሰሞኑን ምን ነበር ያሳደረባችሁ ስሜት? መቼም ትደዋወላላችሁ፣ እዛ የተማራችሁ ኢትዮጵያውያን አሁን እዚህ ያላችሁት እርስ በርሳችሁ ትገናኛላችሁ። ማህበር እንዳላችሁም ነግረውኛል እና ምንድን ነው መሞታቸውን ስሰሙ ያደረባችሁ ስሜት አቶ ይብራ? እውነት ለመናገር ከጫፍ እስከ ጫፍ ያሉት ኢትዮጵያውያን በኩባ የተማሩ ከፍተኛ ሀዘን ነው የተሰማቸው። ወዲያውኑ ነው ተሰባስበን ስሜታችን ለመግለጽ ፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዚያ የኢትዮ ኩባ ፍሬንድሺፕ ፓርክ ላይ ስብሰባ አካሄደን። ኢትዮ ኩባ የወዳጅነት አደባባይ ላይ አደባባይ ላይ ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን፣ እሁድ የቀብሩ ስነ ስርዓት ጊዜ ጠቅላላ ተግላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ። ቀደም ሲል አንስቼ ቦታ አለው። በተለያየ መንገድ ይህንን ጥያቄ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ? ለምን ልታሰቧቸው፣ ለሳቸው የመታሰቢያ ስነ ስርዓት ለማዘጋጀት ለምን አስፈለጋችሁ ካለ ፍቅር አንጻር ነው። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ አምስት ሺህ የምናክል ኢትዮጵያውያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው። እና የፊደል ካስትሮን ፍቅር ለመግለጽ ብለን ነው ያን ፕሮግራም ያዘጋጀ ነው። ሐዘናችን ለመግለጽ ከህዝብ ኮን መሆናችን ለመግለጽ። ኩባን ለግማሽ ምዕት ዓመት ያስተዳደሩትን የፊደል ካስትሮን ከዚህ ዓለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ